የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፊታችን ቅዳሜ የሚከበረውን 1494ኛውን የመውሊድ በዓል አስመልክቶ ባስተላለፈው የእንኳን አደረሳችሁ መልእክት ነቢዩ መሐመድ አንድነትን፣ ሕዝብን በወንድማማችነት ማስተሳሰርን፣ ጥላቻን በማስወገድ ፍቅርና ሰላምን አብዝተው የሰበኩ ናቸው ብሏል። የመውሊድ በዓልም ኢትዮጵያን ጨምሮ በዓለማት በብሔራዊ ደረጃ የመከበሩ ምክንያት ይኸው መሆኑን አመልክቷል። የምክር ቤቱ ፕሬዚዳንት ተቀዳሚው ሙፍቲ ሀጂ ዑመር ኢድሪስ ነቢዩ መሐመድ ከፈጣሪ ሕዝብን ከመጥፎ ነገር፣ ከውንብድና፣ ከውሸት፣ ከዝሙት፣ ከመጠጥና ከክህደት ከልክሉ ብሎ ሲልካቸው ብዙ ነገር ይዘውልን መጥተዋል ነው ያሉት። በዓል ማለት በመሰረቱ ቀኑን መገዛት ማመለክ፣ ወራቱን መገዛት ማመለክ እንዳልሆነ ህዝቡ ማወቅ መረዳት አለበት። በዛ ቀን ምን መልካም ነገር ተገኝቶበታል ለማስታወስ እና ጥሩውን መልካም ነገሩን ተከትሎ ተግባር ላይ ለማዋል ነው እንጂ በዓል የሚባለው እንደው ስራ ፈቶ ለመዋልና ቀንን ለማክበር ለመገዛት አይደለም። ተቀዳሚ ሙፍቲ ሀጂ ዑመር ኤድሬስ በመልእክታቸው እርስ በርስ መከባበር መተባበርና አንድነት እንዲጠናከርም ጠይቀዋል። ይሄ አንድነት እና ሰላም ማለት አሳሳቢ ጉዳይ ነው፣ አስጨናቂ ጉዳይ ነው። እያወራን እንዲሁ በወሬ የምንተወው ጉዳይ አይደለም። አንድነት ተለለ ሰላም የለም። ሰላም ተለለ ልማት የለም። ልማት ተለለ የሰው ልጅ ድሃ ነው። ስለዚህ ለይህ ሁሉ መሰረቱ አንድነት ነውና አንድነታችንን ማጠንከር፣ ሰላማችንን መጠበቅ፣ ለበላያችን መታዘዝ፣ የበላያችንን ማክበር፣ የበላው ደግሞ ለበታችሁ ማዘን፣ መቆርቆር የበታችሁ ችግር ችግሩ አድጎ ማየት ይገባዋል የሚል መልእክት ማስተላለፍ እፈልጋለሁ። ምክር ቤቱ በመግለጫው ከፌዴራል ጀምሮ በአዲስ አበባ፣ በኦሮሚያና በደቡብ ክልሎች መጅሊሶችን እያዋቀረ መሆኑንም ጠቅሷል። በቀጣይም በሌሎች ክልሎች ይኸው ተግባር እንደሚጠናከርም አስታውቋል። ይሁንና በአንዳንድ አካባቢዎች ሕጋዊ ምርጫ እየተከናወነ ነው እየተባለ ማዕከልን ባልጠበቃ ከዋን የመጅሊስ ምክር ቤቶችና መስጂዶችን የመንጠቅ በከተሞች ኢማሞችንና ሙዓዚኖችን በገጠርም መሻይኮችንና መድሪሶችን የማስከፋት ከስራም የማፈናቀል ድርጊት እየገጠመው መሆኑ እንዲታወቅለት ጠይቋል። አገራችን ዘንድሮ አንድነት ብለን በሙስሊሙ አካባቢ የጀመርነው በዓለም የሌለ አንድነት በዓለም የሌለ አንድነት የሃይማኖት ልዩነት ያላቸው ሰዎች በዓለም አንዱ የበላይ አንዱ የበታች ሆኖ ይኖራል እንጂ ሁለቱ በአንድ ቢሮ አንድነት ፈጥረው ሰላማዊ ሆነው መሄድ በእኛ ሀገር ብቻ ነው የተጀመረ። ይህም ቀደም ያለው መንግስት ቢሆን አንዱን አካል አባሮ አስሮ አጥቅቶ አንዱን ብቻ ነው ያነገሰው። ያ ትክክል አይደለም ብለን እኛ ሁለቱም አካሎች በአንድ ቢሮ መገናኘት አለባቸው፣ መወያየት አለባቸው፣ መረዳዳት አለባቸው፣ መከባበር አለባቸው ብለን በዓለም የሌለ ነው የጀመር ነው። በስራችን ሂደት በኦሮሚያ ክልል ላይ ችግር ገጥሞናል ያሉት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በሀረሪ ሶማሌና ድሬዳዋ ህገወጥ መጅልሶች ናቸው ያሉትም ብለዋል። ይህን ነገር ስንጀምር ሰለፊያ እና ሱፍያ የሚባል ነገር አለ። ሰለፊያ እና ሱፍያው እኩል ሆኖ ተመርጦ ህዝቡን እንዲመራ ነው ያደረግነው። አሁን በኦሮሚያ ስንሄድ በአጠቃላይ ሰለፊያ አንድ ወገን ብቻ ነው የተመረጠው። ችግር አለ የምንለው ይሄ፣ ያ መስተካከል አለበት። ሱፍያው የእኛ ሰው የለም እያለ ነው። የተመረጡትም ሰው የሰለፊያ ብቻ እንደሆነ አምነውታል። ይሄ መስተካከል አለበት ነው የምንለው። ችግር ምን ነው? በደቡብ እንደዚሁ በክልሉ ችግር አለ፣ ወደታችም አልወረደ። ይሄም መስተካከል አለበት ነው የምንለው። ሰለፊያ ወደ ሰለፊያ ማድላት የለበትም፣ ሱፍያ ወደ ሱፍያ ማድላት የለበትም። ሌላው ሐረሪ እና ድሬዳዋ፣ ሱማሌ እኛ ተመመረጣችን በስተፊት የፊቱን መጅልስ ገልብጦ ህገወጥ የሆነ ነው። ያን ደግሞ አሁን ለማስተካከል ተዘጋጅተናል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የህዝብ ግንኙነት ክፍል እንዳረጋገጠልን ከሆነ የጠቅላይ ምክር ቤቱን መዋቅር ለመስራት ምክር ቤቱን በአዋጅ ለማቋቋም ብሎም በሙስሊሞች መካከል የሚታዩ ልዩነቶችን በመፍታት የጋራ ኡለማ ምክር ቤት አቋቁሞ ምርጫ እንዲያካሄድ የተዋቀረው ጊዜያዊ ኮሚቴ የተሰጠውን ስድስት ወራት አጠናቋል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ።